በኢትዮጵያ በአሁኑ ወቅት የመንግስት አገልግሎት ለማግኘት ሲፈለግ አገልግሎት ሰጪዎች ከአሰራር ውጭ ገንዘብ ይጠይቃሉ የሚሉ ቅሬታዎች ተደጋግሞ ይነሳሉ። አዲስ አበባ ከተማን ጨምሮ በርካታ ክልሎችን በዚህ አይነት ተግባር ላይ የተሳተፉ ሰራተኞችና አመራሮች ላይ እርምጃ መውሰዳቸውን ሲገልጹ ቆይተዋል። አንዳንዶች ግን ይህን ሁኔታ ሙስና በሚል ከሚታወቀው በትልቅ ዘርፎች ላይ ከሚደረግ ስርቆት ወይም ግራንድ ኮራፕሽን ከምንለው ማለት ነው ባለፈ ችግሩ መንግስታዊ መዋቅርን የያዘ መጥቷል ሲሉ የሚያነሱም አሉ። በአንጻሩ በመንግስት ሙስና ብሔራዊ ደህንነት ስጋት ነው በሚል ብሔራዊ ኮሚቴ አቋቁሞ ወደ ስራ ገብቶ እንደነበር መግለጹም የሚታወስ ነው። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምናላችሁ አስማማየ ነው ነኝ። ባለፈው ሳምንት የመሬት ፖሊሲን የተመለከተ ውይይት ወደ እናንተ ማድረሳችን ይታወሳል። ዛሬ ደግሞ ሙስናን በኢትዮጵያ ያለበት ደረጃና የደቀነው አደጋን የሚፈትሽ ውይይትን ወደ እናንተ የምናደርስ ነው የሚሆነው። በዚህ ጉዳይ ላይ ሶስት እንግዶችን ጋብዣ ያለውኝ የመጀመሪያው እንግዳችን አቶ ሳሙኤል ካሳውን ናቸው። ትራንስፓረንሲ ኢትዮጵያ በተባለው ተቋም ዋና ዳይሬክተር ናቸው። ትራንስፓረንሲ ኢትዮጵያ የሙስናን በመከላከል ሂደት ውስጥ ያሉ ጥናቶችና ሌሎች በመስራት የሚታወቅ ተቋም ነው። አቶ ሳሙኤል እንኳን ወደዚህ ውይይት በሰላም መጡ። ለዚህ ውይይት ፈቃደኛ ስለሆኑ በጣም አመሰግናለሁ በአሜሪካ ድምጽ አድማጮቻችን ስም ሁለተኛው ሁለተኛው እንግዳችን በዚህ ጉዳይ ላይ በተደጋጋሚ የተለያዩ ሪፖርቶችን እና መግለጫዎችን ሲያወጣ የኢትዮጵያ ዜጎች ለማህበራዊ ፓርቲ እናውቃለን። በዚህ ውይይት ላይም እንዲሳተፉ በጋበዝ ነው መሰረት አቶ ግርማን በዚህ ውይይት ላይ እንዲሳተፉ እርሳቸውን ሰጥተውናል። አቶ ግርማ ሰይፉን የዜማ ፓርቲ ስራ አስፈጻሚ አባል ናቸው። መንግስታዊ በሀገር ደግሞ የአዲስ አበባ ከተማ ኢንቨስትመንት ኮሚሽነር ናቸው። በዚህ ውይይት ላይ የዜማ ፓርቲ ስራ አስፈጻሚ አባል በመሆናቸው ከፓርቲው ጋር ባለው ትስስር ነው በዚህ ውይይት ላይ የሚሳተፉት። አቶ ግርማ የአሜሪካ ድምጽ ባዘጋጀው በዚህ ውይይት ላይ ለመሳተፍ ስለመጡ በጣም አመሰግናለሁ። እኔም ስለ ጋበዛችን አመሰግናለሁ። ሶስተኛው እንግዳችን አቶ ገብረ እግዚአብሔር ወልደ ገብርኤል ናቸው። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክተሮች ከፍተኛ አቃቢ ህግ ናቸው። አቶ ገብረ እግዚአብሔርም በዚህ አዘጋጀነው ውይይት ላይ ለመሳተፍ ስለመጡ በጣም እናመሰግናለን። እኔም አመሰግናለሁ። እንግዶችን አስታውቂያለሁ። አሁን ቀጥታ ወደ ውይይቱ እንገባለን። ከወደ ውይይቱ ከመግባታችን በፊት ለአድማጮች ግልጽ ለማድረግ እንግዲህ በዚህ ውይይት ላይ የጸረ ሙስና ኮሚሽን ኃላፊዎችን ለማካተትም የአሜሪካ ድምፅ ከፍተኛ ጥረት አድርጎ ነበር። ነገር ግን ፈቃደኛ ባለመሆናቸው ውይይቱ ላይ ማሳተፍ አለመቻላችንን አስቀድመን ማሳወቅ እንወዳለን። በውይይታችን ውስጥ በዋናነት በእነዚህ ጉዳዮችን እያነሳን በዚህ ላይ ሀሳቦች የምንሰጥ ነው የሚሆነው በተለይ ሙስናን በተመለከተ ቅድም ባነሳው ርዕሰ ጉዳይ ላይ ማለት ነው። ስለዚህ የውይይት ርዕሰ ጉዳዮቻችን እንጀምራለን። ከአቶ ሳሙኤል ከእርሶ ሊጀምርና ትራንስፓረንሲ ኢንተርናሽናል እርሶ የሚመሩት እንግዲህ በኢትዮጵያን ቅርንጫፍ ነውና የሀገሮችን የሙስና ተጋላጭነት ሪፖርት ያነሳልና በቅርቡ እንኳን በ2023 በሚል ባለፈው የፈረንጆች ዓመትን ያወጣው ሪፖርት ላይ ኢትዮጵያን በ ሰላሳ ሰባት ነጥብ ዘጠና ስምንተኛ ደረጃ እንደያዘች ያነሳው ነገር አለ እና በኢትዮጵያ አሁናዊ ሙስና ሁኔታ ያለበት ደረጃ ምን ይመስላል? ተጋላጭነቱም አጠቃላይ ከእናንተ ሪፖርት እንነሳ እና በዛ ላይ እንወያያለን። እሺ፣ አመሰግናለሁ እንግዲህ የተለያዩ ሀገራዊና አለም አቀፋዊ ጥናቶች እኛም የምንሰራው የምንሰጣቸው አገልግሎቶች እንዲሁም የለት ተለት የህይወት ምልከታዎቻችን እንደሚያሳዩት ሙስና በሀገራችን በሁሉም መገለጫዎቹ እየገዘፈ እንደለቃ ነው። በሁሉም መገለጫዎቹ እንግዲህ በብራይበሪውም ብለው በኢንቫዝሪመንቱም በኔፖቲዝሙም በማኒፌቴንሲም በሁሉም በሁሉም መገለጫዎቹ በጣም እየገዘፈ እንደየመጣ እንዳንድ ነው የሚያሳየው የግሎባል ኮዋሊሽናችን ትራንስፓረንሲ ኢንተርናሽናል በየአመቱ የሚሰራው ኢትዮጵያ የሚባለው ጥናትን ይህን ሆኖ የገለጸ ያለው በባለፉት ሶስት አመታት ጥናቱ ሀገራችን በጣም የተንሸራተተች እንዳለ ነው እንግዲህ ዶክተር አብይ ወደ ስልጣን በመጡባቸው የመጀመሪያዎቹ ሁለት አመታት የተሻሉ ነገሮች መጥተው ነበር። ከዛ በኋላ ባለው ሁኔታ ግን በጣም እየተንሸራተተች፣ ቅድም እንዳንሳነው በዚህ አመት ዘጠና ስምንተኛ ደረጃ ላይ ከመቶ ሰማንያ ሀገር ዘጠና ስምንተኛ ላይ መጠናል ማለት ነው። በባለፉት አመታት ዘጠና አራት ከዛ በፊት በነበረው ሰማንያ ሰባተኛ ደረጃ ሁላ ደርሰን የመጣንበት የደረስንበት ጊዜ ነበር። አሁን ግን እየተንሸራተትን ነው። አሁንም በዚህ ሁኔታ ከቀጠለ ኢንፍሌሽኑ በጣም ሻርፕ እንደሚሆን እገምታለሁ። ከዚህ የበለጠ አዘግት ውስጥ እንደምንገባ ነው የሚታየው። ምክንያቱም አሁን በሁሉም ዘርፍ ሬቮች ሀይ ባይ እያጡ የመጡበት ሁኔታ ነው እየተስተዋለ ያለው። ይሄ በጥናቶችን በምንሰጣቸው አገልግሎቶችን ጥናትና ምርምሮችን በዕለት ተዕለት ምልክቶችንን የምናየው የገዘፈ ችግር የሆነ ነው። እንግዲህ በዚህ ደረጃ ላይ ያለ ብለን ነው የምንገልጸው። ማህበረሰብ እጅግ በጣም ሰፈር እያደረገ ነው። አሁን አገልግሎት እንደ መብት የማግኘት ነገሩ በጣም እየጠፋ እየመጣበት ነው። አገልግሎትን መብትን በገንዘብ የገዛ ያለበት ሁኔታ ነው ያለው። ማህበረሰቡ እያቅጣቸው ሰዎች እጅግ በጣም የሚገርም ደረጃ ላይ እየደረሰ ነው። እኛ አንድ የምንሰጠው አገልግሎት አላት የሚባል ሚባል የመጣም የህግና የህግ ምክርና ድጋፍ አገልግሎት እንሰጣለን። በሱ ሰርቪሳችን ልዩ ቀሚ የሚመጡ ምሬቶች፣ ኮምፕሌንቶች ችግሩ ክለት ወድሎት እየገዘፈ እንዳለ የሚያሳዩ ነው። ይኒያው ይሄ የሁላችን የሚለቀለት ኑሮውን በመሆኑ መጠን ችግሩ በየቅጣጫው እየገዘፈ ያለበት ሁኔታ ነው። የሚሰራ ነው። እሺ የአገልግሎት አሰጣጥን ጨምሮ በተለያየ መልገድ እንዳለ ያነሱታቸው ጉዳዮች አሉና ዋና ዋናዎቹ ችግሮቹ የሚታዩባቸው የሚባሉ ዘርፎች ምንድን ናቸው? አቶ ሳሙኤል። እንግዲህ ቅድም ያልከው ይሄ የአገልግሎት አሰጣት ዘርፉ እጅግ በጣም የወረደበት ጊዜ ነው። አሁን የትም ሄደህ አገልግሎት ሰጪ ተቋማት ይፋ ገንዘብ የሚጠይቁበት ሁኔታ ነው የተስተዋለ ያን ኢሚግሬሽን ልማት ተቋማት ሁላ እንዲ እንደነሱ ችግር የተተዋለባቸው ነው ያለው አቶ ሳሙኤል በሰጡን ሀሳብ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለም ሊያነሱ እንችላሉ። በእናንተ በኩልም ከዚህ በፊት በመንግስታዊ መዋቅሮች ድጋፍ የሚደረጉ የጎጥ መሬት ወረራና የጋራ መኖሪያ ቤቶች ፊታዊ ደላን በተያዘ የጥናት ውጤትን ከአራት በፊት የደረገው ማንሳት እንችላለን። ከዛም ባለፈም በተለያዩ መግለጫዎች ስታነሱ ነበር ና የሙስናን ሁኔታ እንዴት ነው የሚገልጹት? ፓርቲያችሁ እንዴት ነው የሚረዳው? አመሰግናለሁ። አስማማው እኛ የሕልውና አደጋ ከሚጋርጡብን ነገሮች አንዱ በተለይ ደግሞ እድሆችን የበለጠ ድሃ እያደረገ ዜጎች የማህበራዊ ፍትሕ የማያገኙበት ደረጃ ላይ ያደርሳቸው ከሚችሉት ነገሮች አንዱ እና ነው ብለን ነው የምናምነው። እያቆላመጥነን እንድንጠራውም አያስፈልግም። በሚልኛ ሌብነት ነው የምንለው እና ይህንን ጸያፍ ተግባር መከላከል አለብን። የምንከላከለው ግን በአንድ ሙስና በሚባል ተቋም ብቻ ሳይሆን በአጠቃላይ እንደ ህብረተሰብ ይህንን ነገር የሚጠየቅ ማህበረሰብ ስንገነባ ነው ብለን እናምናለን። ያው ሙስና አለ ወይ ደግሞ ውስጥ ምንገባ አይመስለኝም። እና በአለ በደንብ ነው ያለው። ያለው ደግሞ በአገልግሎት ሰጪዎች በመንግስት ተቋማት ብቻ አይደለም። እኛ ሙስና አደጋ ነው ብለን እንትን እናደርጋለን። መገለጫዎቹ ያው ከተማ ውስጥ የሚታወቁ ናቸው። ከተማ ውስጥ አንዱ እኔ እንደ ከተማ መስተዳደርን በደንብ የምናውቃቸው ከመሬት ጋር የተያያዙት ሙስናዎች ናቸው። በተለይ የመንግስት ፈቃድ አሰጣጥ ያለባቸው ቦታዎች ላይ ፈቃድ ከመስጠት ጋር የተያያዙ ችግሮች አሉ። ይሄ ብቻ አይደለም። በዋነኝነት ህብረተሰቡን በተለይ በኢኮኖሚ ደካማ የሆነውን የህብረተሰብ ክፍል በእለት ከእለት ኑሮ በቅርብ ከሚያገኘው በወረዳ ደረጃ ለሚያገኛቸው አገልግሎቶች አፋጣኝ ምላሽ አያገኝም። አፋጣኝ ምላሽ ስለማያገኝ በተለያየ የምልጃ መንገድ የመሄድ ሁኔታዎች አሉ። ያው ችግሩ የአገልግሎት ሰጪዎቹ የተቋማቶቹ ብቻ አድርገን ካየነው መፍትሄ አናመጣም። ብዙዎቹ ህጋዊ ያልሆነ ጥያቄዎቻቸውንም እንዲስተናገዱ በዚህ አይነት መስመር ስለሚንቀሳቀሱ ሰጪም ተቀባይም ያለበት እና ሲሪየስ የሆነ ስራ የሚፈልግ ችግራችን መሆኑን አምነን ነው እኛ የምንንቀሳቀሰው። እንደዛ ነው እኛ የምንረዳው። ወደ አቶ ገብረ እግዚአብሔር ሊድና፣ ከፍትህ ሚኒስቴር አንጻር ከህጎችም አንጻር ሙስናም በተመለከተ ለመከላከል የወጡ ህጎች ምንድን ናቸው? በዝርዝር እንኳን ባንመለከታቸው በእርግጥ እነዚህ ህጎችስ ለመከላከል የሚያስችል ተግባራዊነት አላቸው ወይ? ከዚህ ጋር የተያዘ እናንተ የሚሰራችሁ ጥናት ካለ አቶ ገብረ እግዚአብሔር አመሰግናለሁኝ። አስቀድሞ ከተነሳው ጥያቄ ጋር በቀጥታ ምላሽ ወደ መስጠት ከመሸጋገር በፊት አሁን እንደገለጽከው ያው አንዲት ሀገር ሙስናን ከመከላከል አንጻር ምን ምን አይነት እርምጃዎች ነው መውሰድ ያለባት የሚለውን አያይዘን መመልከት ያለብን፣ አንደኛ ከህግ ማዕቀፎች ነው፣ ሁለተኛ ከተቋማዊ ስርዓት ነው። ከእነዚህ ሁለቱም አንጻር ኢትዮጵያ ምን አይነት እርምጃ ወስዳለች የሚለው ነጥብ ስንመለከት ሙስናን ለመከላከል በዓለም አቀፍ ደረጃ ያስችላል ተብሎ ዓለም አቀፍ ቁብልነትም ያገኘ የተባበሩት መንግስታት ድርጅት የጸረ ሙስና ኮንቬንሽን ፈርማ የህጎቹ አካል አድርጋለች። እንዲሁም የአፍሪካ ህብረት የሙስና መከላከያና መዋጊያ ኮንቬንሽንን ተቀብላ የህጎቿ አካል አድርጋለች። ሌሎቹም ከዚሁ ከሙስና መከላከልና መዋጋት ጋር ተያይዞ የተፈረሙ እና የጸደቁ ዓለም አቀፍ ስምምነቶች አሉ። ወደ ብሔራዊ ህጎቻችን ስንመጣ ከ ድሮ ጀምሮ ከታሪካዊ ዳራው ስንመለከተው ከንጉሰ ነገስት አፄ ኃይለ ሥላሴ ጀምሮ ሲወጡ የነበሩ ህጎች ነበሩ። አሁን በተግባር ስንሰራበት እየሰራንበት የምንገኘው አዋጅ ቁጥር ስምንት ሰማንያ አንድ ባር ሁለት ሺህ ሰባት የተባለው የሙስና ወንጀሎችን ለመደንገግ የወጣ አዋጅ ነው። ከዚህ አንጻር ቅድም ከጠቀስኳቸው ዓለም አቀፍ ስምነቶች ጋር ተስማምቶ ተዋህዶ የወጣ ህግ ነው ብለን መውሰድ እንችላለን። ምናልባት በዓለም አቀፍ ደረጃ ሙስና ተብለው የተለዩ የሙስና ወንጀሎች በዝርዝር ያስቀመጠ እንደመሆኑ መጠን ይሄ በየን ኦዲሲም የተለያዩ ምዘናዎች የተደረገበት ሌጅስሌቲቭ ኢምፕሊመንቴሽን የሚባለው የኢትዮጵያ ያለችበት ደረጃ ጥሩ እንደሆነ ነው መመልከት የምንችለው ማለት ነው። ከተቋማት አንጻር ስናየው ሙስናን ለመከላከል ከተቋቋሙ ተቋማት አንጻር ስናየው ሥነምግባርና ፀረ ሙስና ኮሚሽን የተባለው ጥቆማን ከመቀበል ጀምሮ፣ እንዲሁም ትምህርትና ስልጠና ከመስጠት የተለያዩ ስራዎችን ለመስራት ከሙስና መከላከል ጋር ተያይዘው የተቋቋመ ተቋም እንደመሆኑ እንዲሁም ደግሞ ከወንጀል ምርመራና ክስ እንዲሁም ደግሞ ክርክር ጋር ተያይዘው በፍትህ ሚኒስቴር ስር የሙስና ወንጀሎች ዳይሬክቶሬት ጄኔራል እየሰራ ይገኛል። ስለዚህ ኢትዮጵያ አንድ ሀገር በተቋምም በህግም ደረጃ ጥሩ ሂደት ላይ ትገኛለች፣ ጥሩ ደረጃ ላይ ትገኛለች ብዬ መጥቀስ ይችላለሁኝ ማለት ነው። በተግባር ሙስና እንዴት ነው በሀገራችን የሚለው ያው እንግዲህ ሙስና በየጊዜው መልኩ ቅርጹ እየቀያየረ መፈጸሙ የማይቀር ነው። ዋናው ነገሩ ውስጥ ላይ መመልከት ያለብን ሙስና ይፈጸማል ወይስ አይፈጸምም የሚለው ላይ ሳይሆን ትኩረት ማድረግ ያለብን ሙስና ወንጀል መፈጸሙ ተከትሎ ተጠያቂነትን ማረጋገጥ እየተቻለ ነው ወይስ አይደለም የሚለው ላይ ትኩረት ብናደርግ የተቻለ ይመስለኛል። ይህ ያው የህብረተሰብ ተሳትፎን ጨምሮ፣ እንግዲህ አንድ ሙስና ወንጀል ተፈጽመዋል ተብሎ ምርመራ የሚጀመርበት የራሱ የሆን መንገዶች አሉ። በተለያዩ መንገዶች ጥቆማ ሊቀርብ ይችላል። እንዲሁም ፖሊስ አቃቢ ህግ በራሱ መንገዶች የሚደርስባቸው የወንጀል ተግባራት ሲኖሩም ምርመራ እንዲጀመር ሊሰራ ይችላል። የተለያዩ ሌሎች ስቴክ ሆልደሮች ወይም ደግሞ ባለድርሻ አካላት የምንላቸው ከፌዴራል ዋና ኦዲተር ጀምሮ ሌሎች አካላት እንዲሁም ደግሞ እያንዳንድ ተቋማት ደግሞ የራሳቸው የውስጥ ኦዲተር ስላላቸው በእነዚህ ኦዲተር መነሻ ተደርጎ የሙስና ወንጀል ምርመራ የሚጀመርበት ክስ የሚመሰረትበትና ያው ክርክር ተከናውኖ የመጨረሻ ውሳኔ የሚሰጥበት ሁኔታ ስላለ ከዚህ አንጻር ኢትዮጵያ ጥሩ ደረጃ ላይ ትገኛለች ብዬ አስባለሁኝ። ቀደም ያሉ ተሳታፊ ከትራንስፓረንሲ ኢንተርናሽናል ጋር ተያይዘ የወጣው ሪፖርት ያሁን የምስመለከተው ነበር። በኢትዮጵያ አቆጣጠር የሁለት ሺህ አስራ አምስት ይመስለኛል ሪፖርቱ በሰላሳ ሰባት ነጥብ ዘጠና ስምንተኛ ደረጃ ላይ እንደምትገኝ ኢትዮጵያ ያሳያል ሪፖርቱ። ከዚህ በፊት ትክክል ነው ወደ ዘጠና አራት እስከ ሰማንያ ሰባት የደረስንበት ጊዜም ነበረ። እንደገና ደግሞ ወደ መቶ ሶስት መቶ አራት ደግሞ የወጣንበት ጊዜም ስለነበረ ያው ዝሮ ዝሮ ይሄ አማካኝ ውጤት ነው ብዬ ነው የማስበው። ብዙ እንደሚቀራት ባስብም እንዲሁም ደግሞ ተፈጸመ የተባሉ ወንጀሎችም ከስር ከስር ክትትል እየተደረገ ምርመራ እየተከናወነ የተጠያቂነትን ማረጋገጥ እስከተቻለ ድረስ ሙስናን መቀልበስ ይቻላል የሚል ሀሳብ ነው ያለ። እንግዲህ እሺ፣ አድማጮች እየተከታተላችሁ ያላችሁት ሙስና በኢትዮጵያ ያለበት ደረጃና የደቀነው አደጋ ምንድን ነው በሚለው ጉዳይ ላይ የአሜሪካ ድምጽ እንግዶችን ጋብዞ በዚህ ላይ እያደረገ ያለውን ውይይት ነው። አቶ ሳሙኤል ወደ እርስዎ ልምጣና አሁን አቶ ገብረ እግዚአብሔር ሲያነሱ የኢትዮጵያ ያለችበትን ሁኔታ በተሻለ መንገድ እንደሆነ ገልጸዋል። እና ቅድም እርስዎ ደግሞ ያነሷቸው ችግሩ ሰፊ ነው የሚል ነገር አንስተዋል። ከዚህ አንጻር ምናልባት የሚሉን ነገር አለ? እሺ፣ ሸክ አቶ ገብረ እግዚአብሔር ያሉት ልክ ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመንጎታቸው በፊት በጣም ዝቅተኛ ደረጃ ላይ የነበረንባቸው ጊዜዎች ነበሩ። ለምሳሌ ጠቅላይ ሚኒስትር አብይ በስልስ አመት ላይ ኢትዮጵያ እንደሚያሳየው በሚያሳየው የኮራራፕሽን የኮራፕሽን ፐርሰፕሽን ኢንደክስ ውጤት እንደሚያሳየው መቶ አስራ አራተኛ ደረጃ ላይ ነበር የነበር ነው። ከመቶ ሰማንያ ሀገሮች ማለት ነው። ይሄ በጣም ዝቅተኛ ከሚባሉት ሀገሮች መካከል ነው የነበር ነው። እንግዲህ የዶክተር አብይ የመጡበት አመት ፐርፎርመንስ ማለት የመጡበት አመት ውጤት ማለት ከፍታቸው እሳቸው ከመምጣታቸው ጊዜ አንድ አመት በፊት የነበረው ፐርፎርመንስ ማለት ነው። ስለዚህ በዛ ደረጃም ላይ ነበር፣ ግን ዶክተር አብይ ስልጣን ከመጡ በኋላ ጥሩ ውጤት አምጥተን ነበረ። ለምሳሌ እሳቸው ከመጡ ከአንድ አመት በኋላ ወደ ዘጠና አራተኛ ከዛ በኋላ ዘጠና ስድስተኛ ከዛ በኋላ ባለው አመት ዘጠና አራተኛ ከዛ በኋላ ከዛ ባለው አመት እሱ እንግዲህ ትልቁ ውጤታችን ነው ወደ ሰማኒያ ሰባተኛ መጥተን ነበር። በባለፉት ሁለት ሶስት አመታት እንደገና በጣም አሽቆልጦ ጊዜ በባለፈው ዓመት ወደ ዘጠና አራት ተመልሰን ነበር ዘንድሮ ደግሞ ቆልቆለን ወደ ዘጠና ስምንት እንግዲህ ይህ ሬት ቁጥር ነው አንድ ነገር መዘንጋት የሌለበት ይህ ጥናት የሚያቀራው ፐርሰፕሽንን ነው መሬት የሮረ የወረደውንም ነገር ግን አብሮ ማየት ያስፈልጋል መሬት ላይ ያለውን ሀድማ ለመውለት ሁላችንም የምንኖርበት ዓለም እንደመሆኑ መጠን የምናየው ነው። ከዛ በተጨማሪ ትራንስፓረንሲ ኢትዮጵያ የተለያዩ አገልግሎቶች ይሰጣል። በአገልግሎት ውስጥም የምናያቸው የተለያዩ ጭምርቶች አሉ። ሆኖ ማለት መንግስት የተለያየ ጊዜ የተለያየ ሙከራ እየሞከረ እንዳለ ሁላችንም የማንክደው ሀቅ ነው። ይቀጥል ይበል የሚያሰኝ ነው። ግን መሬት ላይ ያለው ጭምርነት ደግሞ ከእለት ወደ እለት እያበጠ ነው። እጅግ በጣም ወደ ከፋ ደረጃ እየመጣ ነው። ኦልሞስት ሁሉም ደረጃ ላይ እየደረስን ያለንበት ሁኔታ ነው ያለው። ሙከራዎቹ እንዳሉ ሆነው ማለት ነው። በተለይ በተለይ ደግሞ ቅድም ገልጾ የነበረው የዚህ አገልግሎት አስፋ ሲፈሩ እጅግ በጣም ከመቼውም ጊዜ በላይ እየነቀዘ አገልግሎት በገንዘብ ብቻ የሚገኝበት ሁኔታ እየተስተዋለ ያለበት ሁኔታ ነው ያለው። የተለያዩ ሙከራዎች ያሉ ጥሩ ነው። በመንግስት ወገን እየተሞከሩ ያሉ ነገሮችን ቅድም ስለው እንደነበረው ጊዜያዊ ብሔራዊ ኮሚቴን ከማቋቋም ጀምሮ፣ በርግጥ ከዚህ ጎን ለጎን ወይም ከዚህ በፊት ሊጠጠቅ በዚህ ጉዳይ ላይ የተቋቋሙ የፍትህና የዴሞክራሲ ተቋማት የተሻለ የማጠናከር ስራ፣ ማንነታቸውን በአግባቡ እንዲወጡ የማድረግ ስራም አብሮ መሰራት አለበት ብለን ነው የምናምነው። ይህኛው ምንድነው የሚያሳየው? የተለያዩ ሙከራዎች ቢኖሩም ጥሩ የተለያዩ ጥናቶች ኢትዮጵያ ብቻ አይደለም በነገራችን ላይ ራሱ ሚሽንም የፌዴራል የፀረ ሙስና ኮሚሽንም እየጊዜው ሴክተር በዝ ሊሆኑ ጥናቶችን ያሳየው እያ ያጠናል እኛም የተለያዩ ጥናቶችን እናጠናል። የእኛም ጥናት የፌዴራል ንዳ ኮራፕሽን ኮሚሽን ጥናት የሚያሳየው ችግሩ ከዕለት ወደ ዕለት

የውጤቶቹን ውጤቶቹ ተፈጻሚነታቸውን በተመለከተ ተግባራዊነቱን በተመለከተ ለብቻ እሱ ላይ ደግሞ ሀሳቦችን የምንሰጥበት ይሆናል። አሁን አጠቃላይ በኢትዮጵያ ያለው የሙስናውን ሁኔታ አደጋው ምን ያክል ነው የሚለው ላይ ሀሳቦችን እታንጸባርቁ ስለፈለኩኝ ነው። አቶ ግርማ ወደ እርሶ ልምጣ። ቅድም አቶ ግብረ እግዚአብሔር ያነሷቸውን ሀሳቦች መነሻ አድርጊ አቶ ሳሙኤል አንስችላቸው ነበር። እርሶስ አጠቃላይ ከሙስና ሁኔታ አንጻር፣ ከተነሱ ሀሳቦች አንጻር የእርሶ የሚሉት ነገር ካለ አቶ ገብረ እግዚአብሔር ያነሱትን አሁን አቶ ሳሙኤልም ሸከንድ ያደረጉት የህግ ችግር ያለብን አይመስለኝም። ስለዚህ ህጎቹ የአለም አቀፍ ድንጋጌዎችን ተቀብለን የህጋችን አካል አድርገን መሄዱ ላይ ችግር የለብንም። እኔ እንደነ ሳሙኤል ወይም ደግሞ ተጠርቶ ያልመጣው የጸረ ሙስና ኮሚሽኖችም አጥንተው ሊያረጋግጡልንና በትክክል ሊነግሩን ይገባል ብዬ ማምነው። ሁል ጊዜ ጠቅላይ ሚኒስትሩ የሚያደርጉት ነገር አለ። መንግስታዊ መዋቅር ድጋፍ ያለው ሙስና ባለፉት አምስት ስድስት አመታት ውስጥ አስቁመናል እያሉ ይናገራሉ። ይህንን እንደ ዜጋ ዝም ብለን ልናውቅ አንችልም። በጥናት መደገፍ አለበት። እነዚህ ነገሮች በተለይ ግራንድ ኮራፕሽን ወይም ስቴት ሌቭል ኮራፕሽን የምንላቸው ብዙ የውጭ ምንዛሬ በመንግስት ባለስልጣናት እና የመንግስትን መዋቅር በያዙ ሰዎች እየተደገፈ ወደ ውጪ የሚሄድበት እንደዚህ እንደዚህ አይነት ነገሮች የመንግስት ፕሮጀክቶች በሙስና ምክንያት ተሽመድምደው የሚቀሩበት እንደዚህ እነዚህ ነገሮች ጥናት ተደርጎ መቅረብ ይኖርበታል። ቅድም እንዳልኩት እነ አቶ ሳሙኤልም የሙስና ተቋማትም ይሄንን ቢያረጋግጡልን ጥሩ ነው ብዬ ነው ማምነው። እኔ ተጠያቂነትን በሚመለከትም አቶ ገብረ እግዚአብሔር ያሉት ጋር የማልስማማው ተጠያቂነት ይረጋገጣል የሚለውን ጥያቄ ስንጠይቅ፣ አዎ የሚል መልስ ለማግኘት አንችልም። ይረጋገጣል ለማለት የማንችለው ሰዎች በሙስና የያዙ ሲባል ዜና ሰምተን ከሆነ በተለያዩ የፖለቲካ ምክንያቶች ወይም በሆነ ምክንያት ይወጣሉ እንጂ ሲቀጡ እና ትምህርታዊ ሆኖ። ለካ እንደዚህ አይነት ነገር ውስጥ መሳተፍ ጦስ አለው የሚባለበት ደረጃ ላይ የደረስን አይደለም። ይሄ አቃቢ ተቋሙ በተለይ እኛ በአዲስ አበባ ደረጃ በዚህ ጉዳይ በጣም ብዙ ሰራተኞች ይባረራሉ፣ ግን የሕግ ተጠያቂነትን ሰምተን አናውቅም። እኔ ቅርብ እንደሆነ ሰው በዚህ ጉዳይ ላይ መረጃ አይኖረኝም ከፖለቲካ ስልጣናቸው እንደዚህ ምናምን መወገዳቸው እንደተጠበቀ ሆነው ግን ተጠያቂነት ተረጋግጦ ህዝቡ አውቆ በዚህ አይነት ነገር ውስጥ መሳተፍ አደገኛ ነው የሚባለው ነገር መታወቅ ይኖርበታል። አሁን ግን መሬት ላይ ያለው ነገር መሬት ላይ ያለው ሀቅ ግን ከተባለ ዜጎች ጉዳያቸውን ለመፈጸም አገልግሎት የሚሰጡ የመንግስት ተቋማት ጋር ብቻ አይደለም፣ በግል ተቋማትም ጋር በተለይ የግል ተቋማትም የሚያቀርቡት ነገር እጥረት ያለበት ሆኖ ከተገኘ ሰዎች ያለ ምልጃ አይንቀሳቀሱም። ባህል እየሆነ እየመጣ ነው፣ ሰውም የመስጠት ሌላኛውም ደግሞ አገልግሎቱን በክፍያ ካልሆነ አሰጥም የሚባልበት ደረጃ ላይ እየደረስን ነው የሚሉ ነገሮች አሉ። ይህን ነገር አደገኛ ነው ጥሩ ሁኔታ ላይ ነው ያለ ነው ብለን ተዘናግተን የምንተው ሳይሆን ይሄ ነገር ወደፊት ይሄዳል ነው እኔ አንድ በሙስና መከላከል ላይ የማልስ ማማባቸው ነገሮች ሙስና እኮ በፍፁም ማስቀረት አይቻልም የሚል ለሙስና በር የሚከፍት አተያየ ሙስናን መከላከል አንችልም ብለን ሀፈንት ሆነ በሙስና ትግል ውስጥ ስንገባ፣ ስለዚህ ለተወሰኑ ሰዎች ይፈቀዳል የሚል ስሜት መልእክት ያስተላልፋል። ስለዚህ መከላከል የማይቻልባቸውን ነገሮች ሰዎች ግን ያደርጋሉ። ይሄ ሁሉ ሲባል ግን በከተማ መስተዳደር ደረጃ እኛ በተቻለ በምንችላቸው መንገዶች ሁሉ ይህንን ለመዝጋት እየሞከረ ውጤት ያገኘንባቸው ቦታዎች አሉ። ሁሉም ነገር ጨለማ ነው ብለን ማለት አንችልም። ግን ብዙ መስራትና ሕዝቡን ከእሮሮ ማላቀቅ ይኖርብናል ብዬ አስባለሁ። ምናልባት የከተማ አስተዳደር ያው እርስዎም የሚመሩት ተቋም ስላለ በዛም መነሻ አድርገው እንደነገሩን አገነዘባለሁኝ። ምክንያቱም የከተማ አስተዳደሩ እንደ መንግሥት በዚህ አካባቢ ስላካተት ናቸው የራሳቸው የሆነ ሀሳብ ይኖራቸዋል። ግን እርስዎ በሚመሩትም ተቋም ስላለ ምናልባት የዛን ምሳሌ አድርገው እንዳነሱልኝ አቶ ግርማን ታሳቢ አደርጋለሁ። ቅድም አቶ ግርማም ተደጋጋሚ ስላነሱት የጸረ ሙስና ኮሚሽን ወደ ቀጣዮች ጥያቄዎች ከመሄድ በፊት የእሱን ግልጽ ለማድረግ ያክል፣ አድማጮቻችን ጸረ ሙስና ኮሚሽን በጉዳዩ ዙሪያ ያሳወቀ ናቸው በዚህ ውይይት ላይ እንዲሳተፉ የዋና ኮሚሽነሩን አናግረን ነበር። ዶክተር ሳሙኤል እርሳቸው ምክትላቸው በዚህ ውይይት ላይ እንዲሳተፉ ነግረውን ነበር። ምክትላቸውን አቶ ዊዶን ለማግኘት በርካታ ጥረት አድርገን በስተ መጨረሻም ተሳክቶልን እርሳቸውን በምናናግርበት ጊዜ ጉዳዩ እርሳቸው እንደማይመለከታቸውና ሌላ ምክትል ኮሚሽነር እንደሚመለከት አናግረው ምላሽ እንደሚሰጡን ገልጸውልን ነበር። ከዛ በኋላም ተደጋጋሚ ጠበቅ ምላሽ ማግኘት አልቻልንም። ለዚህ ነው የጸረ ሙስና ኮሚሽን በዚህ ውይይት ላይ እንዲሳተፍ ከፍተኛ ጥረት አድርገን ፈቃደኛ ባለመሆናቸው ሳይካተቱ ቀርተዋል የሚል ሀሳብ የሰነዘር ነው። ይህን ግልጽ ለማድረግ ፈልጌ ነው። የተጠያቂነት ጉዳይን ቀጥሎ እናንሷዋለን ብዬ አስቤ ስለነበረ አቶ ግርማ አሁን በትኩረት በሀሳቡን አንስተውታልና፣ ወደ አቶ ገብረ እግዚአብሔር ወደ እርስዎ የሚመጣው በእርግጥ የተጠያቂነት ጉዳይ በሙስና በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው ዋናን ተጠያቂነቱን በተመለከተ የህግ ጉዳይ የሚሰራውና አለ ወይ ይህንን ተጠያቂነቱን ቅድም አቶ ግርማ የሚያነሷቸው ሀሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሀሳብ እንስማ። አቶ ግረብ እግዚአብሔር፣ አመሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤልና አቶ ግርማ ያነሱትን ሀሳቦች አፕሪሽት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበል እና ሙስና ፈጽሞ መከላከል አይቻልም፣ ኦር ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም። ወንጀል እንዳጠቃላይ ማስቆም አይቻልም፣ መከላከል ይቻላል። የመከላከል ደረጃው ያው ስንመዝን በምን ደረጃ ነው መከላከል የምንችለው የሚለው ያው ራሱ የቻለ አንዱ ጉዳይ ሆኖ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ ሙስና ደግሞ የወንጀል አንድ አካል እስከሆነ ድረስ ያ ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው፣ አይ ሚን የቆየ የኖረ ነው። እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርተዋል ለማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሽ ዋይ ቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የፍታ አካላት ጨምሮ እኔ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው ለማለት አንችልም። አለ ግን ሙስና ተፈጽመዋል ተብሎ ምርመራ ተጀምሮ ያስቆምነው ከተጠያቂነትም ያዳነው ሰው አለ ብያል ወስድም እኔ እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶችን ለመስራት እድል አግኝቼ ነበር። ለምሳሌ ከባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ አንድ ነጥብ ስምንት ቢሊየን ገንዘብ የተጭበረበሩበት ሁኔታ ነበር። ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከ ቶፕ ሌቭል ማናጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፉበት ወንጀል ይህንን ግኝ ተገኝቶ ነበር። የዛሬ ሁለት አመት ለምሳሌ እኔ የጥናት አካል ስለነበርኩ የጥናት አባል ስለነበርኩ ከዛ ችግሮቻችን ምንድን ነው የሙስና ወንጀል በመከላከል ረገድ ምንድን ነው ችግር የሆነብን የሚለውም ፍርድ ቤቶችን፣ አቃቤ ሕግን፣ ፖሊስን ያካተተ አንድ ጥናት ማከናወንን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው ቅድም የገለጽኳቸው ህጎች አሉ፣ ዓለም አቀፍ እና ብሔራዊ ህጎች አሉ። በእነዛ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ፣ ይሄ በአፈጻጸም ነው። ለምሳሌ አቃቢ ክስ ይመሰርታል፣ ይከራከራል። በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ቅድም የጠቀሱት አዋጅ ቁጥር ስምንት ሰማንያ አንድ ላይ የተቀመጡ የወንጀል ዝርዝሮች እና ቅጣታቸው ሙሉ በሙሉ ያለመተግበር ክፍተቶችም መኖራቸው ጥናታችንም አሳይተዋል ማለት ነው።